የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ሰኔ 4 2016 ዓ ም መሰናደው ጀመረ። ¶¶ ኢትዮጵያ በዓመት አራት ብሔራዊና ስምንት ሃይማኖታዊ በዓላትን ለማክበር ወስናለች በዚህ ዙሪያ ዘገባ አለን በሌላ በኩል በምስራቅ ጉራጌ ዞን ና በማረቆ ልዩ ወረዳ አዋሳኞች ሰዎች መገደላቸውን ነዋሪዎች ገለጹ የሚለው ና ሌሎች የሀገር ውስጥ እንዲሁም ደግሞ አለም አቀፍ ዘገባዎች ና ዜናዎችን በምሽቱ ወደ እናንተ የምናደርስ ይሆናል ሰላም ጤና ይስጥልን የተከበራቸው አድማጭ ተመልካቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ ብርሃን ሀይሉ ስርጭቱን ከዚሁ ከስቱዲዮ ታ ታከናውንልናለች። ጽዮን ግርማ ዋና አዘጋጅ ናት። ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ ለተሰባሰቡ ዜናዎች ወደ አሉላ ከበደ እመራቸዋለሁ። ጤና ስጥልኝ፣ እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን በየመን ባህር ዳርቻ በሰጠመች የፍልሰተኞች ጀልባ 49 ሰዎች ሕይወታቸውን ሲያጡ 140 የሚሆኑት የደረሱበት አለመታወቁ ተገለጠ። የጋዛው ጦርነት የተኩስ አቁም ጥረትና የፍልስጤማውያኑ ሰብአዊ ጉዳይ እያነጋገረ ነው። በማላዊ የአውሮፕላን አደጋ ምክትል ፕሬዚዳንት ሳሎስ ቺሊማ ሕይወታቸው ማለፉ ተገለጸ፤ የሚሉት ይገኙበታል አሁን ወደ ዝርዝሩ በየመን ባህር ዳርቻ በሰጠመች የፍልሰተኞች ጀልባ ቁጥራቸው 49 የሚደርሱ ሰዎች ሲሞቱ 140 ያህሉ እስካሁን የደረሱበት አለመታወቁ ተገለጠ። በየመን የባህር ዳርቻ ፍልሰተኞችን አሳፍራ ትጓዝ የነበረች አንዲት ጀልባ በመስጠሟ ነው። እስካሁን በተደረሰው 49 ሰዎች ሕይወት ሲያልፍ 140 ያህሉ የደረሱበት ያለመታወቁን የተባበሩት መንግስታት ድርጅት ዓለም አቀፍ የፍልሰት ጉዳዮች ተቋም አይኦኤም ያስታወቀው። አሶሽየትድ ፕሬስ ያደረሰን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቅርበዋለች። ከሶማሊያ ሰሜናዊ የባህር ዳርቻ ተነስታ ሰኞ ለት በየመን ደቡባዊ የባህር ዳርቻ የሰጠመችው ጀልባ ወደ 260 የሚጠጉ ሶማሊያውያንን እና ኢትዮጵያውያንን አሳፍራ ስትጓዝ እንደነበር በተባበሩት መንግስታት ድርጅት የዓለም አቀፍ የፍልሰተኞች ተቋም ወይም አይኦኤም አስታውቋል። ኤጀንሲው እንዳለው ማክሰኞ እለትም የማፈላለግ ጥረቱ እንደቀጠለ ሲሆን እስካሁን 71 ሰዎችን ማትረፍ ተችሏል። ሕይወታቸውን ካጡት ሰዎች መካከል 31 ሴቶችና ስድስት ሕጻናት ይገኙበታል። የመን ስራ ፍለጋ ከምስራቅ አፍሪካና ና ከአፍሪካ ቀንድ ተነስተው ወደ ባህረ ሰላጤው ሀገራት ለመጓዝ የሚሞክሩ ፍልሰተኞች ዋና መተላለፊያ መንገድ ነች። ላለፉት አስር ዓመታት በየመን የእርስ በእርስ ጦርነት እየተካሄደ ቢሆንም እንደ አውሮፓያን አቆጣጠር ከ2021 እስከ 2023 ባለው ጊዜ ወደ ሀገሪቱ የሚገቡት ፍልሰተኞች ቁጥር በሶስት እጥፍ አድጎ ከ27 ሺህ ወደ 90 ሺህ ከፍ ማለቱን አይኦኤም ባለፈው ወር አስታውቆ ነበር። በአሁኑ ወቅት የፍልሰተኞቹ ቁጥር 380 ሺህ መድረሱን የተቋሙ መረጃ ያሳያል። ህገወጥ አዘዋዋሪዎቹ ፍልሰተኞቹን የመን ለማድረስ እጅግ በተጨናነቁና አደገኛ በሆኑ ጀልባዎች የቀይ ባህርን ወይም የኤደን ባህረ ሰላጤን እንዲያቋርጡ ያደርጓቸዋል። በሚያዝያ ወር በተመሳሳይ ሁኔታ ወደ የመን ለመጓዝ የሞከሩ ሰዎች ጀልባቸው በጅቡቲ የባህር ዳርቻ ላይ ተገልብጦ በትንሹ የ62 ሰዎች ህይወት አልፏል። አይ ኦ ኤም የሰጠሙትን 480 ሰዎች ጨምሮ ቢያንስ 1860 ሰዎች ህይወታቸው ማለፉን ወይም የደረሱበት እንደማይታወቅ አመልክቷል። ሰኞ ዕለት የደረሰው የጀልባ መስመጥ አደጋ ከፍልሰት ጋር የተያያዙ ችግሮችን ለመፍታትና ፍልሰተኞች መንገዳቸው ላይ ደህንነታቸው የተጠበቀ መሆኑን ለማረጋገጥ ተባብሮ መስራት አስፈላጊ መሆኑን እንድናስታውስ የሚያደርግ ነው ሲሉ የአይኦኤም ቃል አቀባይ ሙሐመድ አሊ አቡንጄላ ተናግረዋል። በአሶሴትድ ፕሬስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ኢትዮጵያ በመጪው የበጀት አመት አጠቃላይ አማካይ የገቢዋ መጠን በሁለት በመቶ ማሽቆልቆል እንደሚገጥመው ተዘገበ። የኢትዮጵያ የበጀት አመት ጉድለት በሚቀጥለው አመት ውስጥ የሚከሰተው ከጠቅላላ ሀገር ውስጥ ምርት ሁለት ነጥብ አንድ በመቶ እንደሚገመት የኢትዮጵያው የገንዘብ ሚኒስትር አህመድ ሸዴ ዛሬ አስታውቀዋል። ኢትዮጵያ የኮቪድ-19 ወረርሽኝ የሰሜን ኢትዮጵያው ግጭትና አስከፊ ጦርነት እንዲሁም የከፋ የአየር ሁኔታ ተደማምሮ ከበርካታ ኢኮኖሚ ማሽቆልቆሎች እንዲሁም የከፍተኛ ዋጋ ግሽበት ከረዥም ጊዜ የውጭ ምንዛሬ እጥረት ጋር ተደማምሮ ትግል ውስጥ የገባችበት በታህሳስ ወርም እዳዋ በመቋረጡ በርካታ አመታት ውስጥ ሶስተኛው አፍሪካ ሀገር እንዳደረጋት ተጨምሮ ተዘግቧል። የዩናይት ስቴትስ የጋዛው ጦርነት ተኩስ አቁም ጥረትና የፍልስጤማውያን ሰብአዊ ጉዳዮች እያነጋገረ መሆኑ ተገለጠ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ ማክሰኞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ለታቀደው የባለብዙ እርከኖች የተኩስ አቁም ስምምነት ቁርጠኝነታቸውን ማረጋግጣቸውን አመልክተው አሁን የሚጠበቀው የሐማስ ስምምነት ብቻ ነው ብለዋል። ብሊንከን ቴል አቪቭ ላይ ለጋዜጠኞች በሰጡት አስተያየት ከአንድ ድምፅ በስተቀር የሁሉም ድምፅ ተሰምቷል። ያም ድምፅ የሐማስ ነው ብለዋል። ስምንት ወራት የዘለቀው ጦርነት እንዲያበቃ ለማድረግ የተያዘው ዓለም አቀፍ ግፊት እያየለ በመጣበት የተኩስ አቁሙን ሐሳብ መቀበል አለበት ሲሉም ብሊንከን ትላንት ካይሮ ላይ ሐማስን አሳስበዋል። ሐማስ ይህን ግጭት ማቆም ይፈልጋል። ይጀምረውም አይጀምረውም ጦርነቱ እንዲያበቃ ያደርጋል። ቆይተን የምናየው ይሆናል። ነገር ግን ጦርነቱን ለማብቃት የተወጠነውን ሐሳብ ለመደገፍ መለው ዓለም ማለት ይቻላል በአንድ አውቋም መሰባሰቡ ግልጽ ነው። ይህን ሐሳብ ዳር ማድረስ ወይም አለማድረስ የሐማስ ድርሻ ነው ያሉት ብሊንከን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤልና ሐማስ የተኩሱ አቁም ስምምነቱን ተግባራዊ እንዲያደርጉ በዩናይት ስቴትስ የቀረበውን የውሳኔ ሐሳብ ማጽደቁ ዓለም የሚፈልገው ይህ መሆኑን ግልጽ አድርጓል ብለዋል። በትናንቱ የምክር ቤቱ ድምፅ አሰጣጥ ሂደት ሩሲያ ብቻ ድምጸት አቅበው ስታደርግ 14 ለባዶ በሆነ ድምፅ መጽደቁን ተከትሎ ሐማስ በጋዛ ዘላቂ የተኩስ አቁም እውን ይሆን ዘንድ ምክር ቤቱ አጽንዖት የሰጠበትንና መሪዎች የሚተገበሩበትን ከህዝባችን ጥያቄና የተቃውሞ ድምፅ ጋር የተጣጣመ ነው ያለውን እንደሚቀበል በመግለጽ በተዘዋዋሪ በሚካሄድ ድርድር ለመሳተፍ ፈቃደኛ መሆኑን ይፋ ያደረገበትን መግለጫ አውጥቷል። ብሊንከን በበኩላቸው በዛሬው ዕለት ጉዳዩን አስመልክቶ በሰጡት አስተያየት ተስፋ ሰጪ ምልክት ብለውታል። በማላዊ የአውሮፕላን አደጋ ምክትል ፕሬዚዳንት ሳሎስ ቺሊማ ሕይወታቸው አለፈ። ትላንት ሰኞ የሀምሳ አንድ አመቱን ምክትል ፕሬዚዳንታቸውን ሳውሎስ ቺሊማንና ሌሎች ዘጠኝ ሰዎችን አሳፍሮ ይበር የነበረው ወታደራዊ አውሮፕላን በመከስከሱ አሳፍሯቸው የነበሩ ሰዎች በሙሉ ማለቃቸውን የማላዊው ፕሬዚዳንት አስታወቁ። ወደ ሰሜናዊቷ የምዙዙ ከተማ በማቅናት ላይ የነበረው አውሮፕላን ጭጋግ በበዛበት መጥፎ የአየር ሁኔታ ውስጥ ማረፍ ባለመቻሉ ወደ ዋና ከተማዋ ሊልወንጌ እንዲመለስ ከተነገረው በኋላ ለጊዜው የገባበት ሳይታወቅ ቆይቶ የመከስከሱ ዜና በነፍስ አድን ሰራተኞች ተረጋግጧል። ድንገቱ እጅግ አሰቃቂ አደጋ ነው ሲሉ የገለጹት ፕሬዚዳንት ላዛሩስ ቻክዌራ ለአገሪቱ ሕዝብ ባሰሙት ንግግር የነፍስ አድን ሰራተኞች ተሳፋሪዎቹ በሙሉ ያለቁበትን አውሮፕላን ፍርስራሽ ማግኘታቸውን በመጠቆም በቃላት ለመግለጽ የሚያዳግት አሳዛኝ አደጋ ነው ብለውታል። አንድ የጦር ሰራዊቱ የነፍስ አድን ሰራተኞች ቡድን አባል ለኤኤፍፒ ባጋራው የፎቶግራፍ ምስሎች የሰራዊቱ አባላት ዶርኒል 228202 የተባለ አንድ የማላዊ አየር አውሮፕላን የአየር ኃይል አውሮፕላን ፍርስራሽ ካለበት በጭጋግ የተሸፈነ ኮረብታማ ስፍራ ላይ ቆሞ ሲመለከቱ ያሳያል። ትላንት ከጠዋቱ ሶስት ሰዓት ላይ ከሊሎንግዌ የተነሱት አውሮፕላኑ ተሳፋሪዎች በአንድ የቀድሞ የካቢኔ ሚኒስትር የቀብር ስነ ስርዓት ላይ ለመገኘት 37 ኪሎ ሜትሮች ርቃ ወዳለችው ምዙዙ በማቅናት ላይ ነበሩ። በአደጋው ከሞቱት ውስጥም የቀድሞዋ የማላዊ ቀዳማዊት እመቤት ሻኒል ዲዚምቢሪ እንደሚገኙበት ታውቋል። በሌላ በኩል እንደ አውሮፓውያን የዘመን አቆጣጠር በ2014 ለመጀመሪያ ጊዜ ምክትል ፕሬዚዳንቱን የተመረጡት ቺሊማ በማላዊ ሕዝብ ይልቁንም ደግሞ ከወጣቶች ዘንድ ከፍተኛ ተወዳጅነት አትርፈው ነበር። ይሁንና እንደ አውሮፓውያን የዘመን አቆጣጠር በ2022 ለሁለተኛ ጊዜ ከተመረጡ በኋላ ከአንድ የብሪታንያና የማላዊ ዜግነት ካላቸው የንግድ ሰው ጋር በተገናኘ የጉቦ ቅሌት ተወንጅለው መታሰራቸውና ስልጣናቸውንም በሙሉ መገፈፋቸው የሚታወቅ ነው። ሆኖም ባለፈው ወር የማላዊ ፍርድ ቤት የቀረበባቸውን ክስ ሙሉ በሙሉ ውድቅ ካደረገ በኋላ ወደ ቀድሞ ስልጣናቸው ተመልሰው ነበር። የምዕራባውያን ማዕቀብ እያየለ በመጣበት የብሪክስ የላቀ ሚና እንዲኖረው ስትል ቻይና አሳሰበች። በሀገራቸው የተጣሉባትን የምዕራባውያን ማዕቀቦችና የንግድ ገደቦች እያየሉ በመጡበት ብሪክስ ራሱን ሁሉን አቀፍ አካል አድርጎ እንዲመሰርትና አባል አገራቱም ከፍ ያሉ ኃላፊነቶችን እንዲወስዱ ቻይና ታሳስባለች ሲሉ የውጭ ጉዳይ ሚኒስትሯ ዋንጊው ዛሬ ማክሰኞ ተናግረዋል። በርካታ የቻይና ኩባንያዎች ሩሲያ በዩክሬን የምታካሄደውን ጦርነት በመደገፋቸው ለምዕራባውያን ማዕቀብ ተጋልጠዋል። ከዚህ በተጨማሪ የአውሮፓ ኮሚሽን በኤሌክትሪክ ኃይል የሚንቀሳቀሱ እና ረከስ ባለ ዋጋ የሚሸጡ አነስተኛ ቻይና ሰር አውቶሞቢሎች በአውሮፓ መኪና አምራቾች ላይ የሚያሳድሩት ተጽዕኖ ለመከላከል በያዝነው ሳምንት አዲስ የቀረጥ ድንጋጌ ያደርጋል ተብሎ ተጠብቋል። የሰባቱ የዓለም ባለጸጋ ሀገራት ቡድን በያዝነው ሳምንት ሩሲያ ከምዕራባውያኑ ዓለም አቀፍ ማዕቀብ ተጽዕኖ እንድታመልጥ ለማድረግ እየረዱ ናቸው ያለቻቸውን አነስተኛ መጠን ያላቸውን የቻይና ባንኮች የተባሉትን ድርጊታቸውን እንዲያቆሙ የታለመ ጠንካራ ማስጠንቀቂያ ያስተላለፋል ተብሎ እንደሚጠበቅ ሮይተርስ ምንጮች ጠቅሶ ዘግበዋል። ክቡራትና ክቡራን አድማዊ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት። የምሽቱን ዜናዎች ያደረሰን አሉላ ከበደ ነበር እናመሰግናለን ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በዋና አዘጋጅነት ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በማቀናበር እንዲሁም ደግሞ አባየው ገበያው የዊብና ማህበራዊ ድረገጹን በመቆጣጠር አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን ሲሳይ አሸናፊና ግርማ ደገፋም የምስልና ድምጽ ቅንብሩን የሚሰሩልን ባለሙያዎች ናቸው እነሱም አብራችሁን ታምሹ ዘንድ ይጋብዛሉ አሁን ለምሽቱ ወደ ያዝነው አብይ ርዕስ የምንሻገርበት ሰዓት ነው ኢትዮጵያ በዓመት አራት ብሔራዊና ስምንት ሃይማኖታዊ በዓላትን ለማክበር ወስናለች። የኢትዮጵያ ህዝብ ተወካዮች ምክር ቤት ዛሬ ማክሰኞ ያጸደቀው የህዝብ በዓላትና የበዓላት አከባበር አዋጅ ኢትዮጵያ በዓመት ውስጥ አራት ብሔራዊና ስምንት ሃይማኖታዊ በዓላት እንድታከብር ደንግጓል። ተከብሮ ከሚውሉ ብሔራዊና ሃይማኖታዊ በዓላት በተጨማሪም ሁለት ታስበው የሚውሉ በዓላት በአዋጁም ተካተዋል። በየዓመቱ የሚከበረው ግንቦት ሀያ ቀን በአዋጁ አልተካተተም። የህገ መንግስትና ህገ መንግስት ጉዳዮች መምህር እንዲሁም ተመራማሪ አቶ አሮን ደጎል ነባሩን አዋጅ በመተካት ከግማሽ ምዕት ዓመት በኋላ የተዘጋጀው አዲሱ አዋጅ የግንቦት ሀያ በዓልን ጨምሩ ጨምሮ በዘልማድ ሲከበሩ የቆዩ በዓላት ጉዳይ እልባት እንዲያገኝ የሚያስችልና መደናገሮችን እንደሚቀርፍ ተናግረዋል። ኬኔዲ አባተ ዘገባለሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት በዛሬ ማክሰኞ ሰኔ 4 ቀን 2016 ዓ.ም መደበኛ ስብሰባው ያጸደቀው የሕዝብ በዓላትና የበዓላት አከባበር አዋጅ ተከብረው የሚውሉና ታስበው የሚውሉ ብሔራዊ በዓላትን እንዲሁም በአገር አቀፍ ደረጃ ተከብረው የሚውሉ ሃይማኖታዊ በዓላትን በየፈርጃቸው ለይቶ ደንግጓል። በአገር አቀፍ ደረጃ ተከብረው የሚውሉ ብሔራዊ በዓላት አራት ሲሆኑ እነርሱም የዘመን መለወጫ ወይም እንቁጣጣሽ በዓል፣ የአድዋ ድል በዓል፣ የዓለም የሰራተኞች ወይም የላባደሮች ቀንና የአርበኞች ወይም የድል ቀን በዓል ናቸው። የካቲት 12 ቀን የሚውለው የሰማዕታት ቀንና የህዳር 29ኙ የብሔር ብሔረሰቦች ቀን ደግሞ ታስበው የሚውሉ ብሔራዊ በዓላት እንደሆኑ በአዋጁ ተደንግጓል። በአገር አቀፍ ደረጃ የሚከበሩ ተብለው የተለዩት ስምንት ሃይማኖታዊ በዓላት ደግሞ የመስቀል በዓል፣ የገና ወይም የልደት በዓል፣ የጥምቀት በዓል የስቅለት በዓል፣ የትንሣኤ ወይም የፋሲካ በዓል፣ የኢዳል አድሃ አረፋ በዓል፣ የመውሊድ በዓልና የኢዳል ፈጥር በዓል ናቸው። ታስበው ከሚውሉት ብሔራዊ በዓላት ውጭ ባሉት ተከብረው በሚውሉ ብሔራዊ በዓላትና በሃይማኖታዊ በዓላት ቀናት የመንግስትና መንግስታዊ ያልሆኑ ተቋማት ለህዝብ አገልግሎት ዝግ እንደሚሆኑ በአዋጁ ላይ ተመልክቷል። የህዝብ በዓላትን አከባበር የሚወስን አዲስ አዋጅ ማዘጋጀት ያስፈለገበትን ምክንያት በምክር ቤቱ የጤና ማህበራዊ ልማትና ስፖርታዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰሙ ማሞ ለምክር ቤቱ አስረድተዋል። የህዝብ በዓላት ሃይማኖታዊ፣ ባህላዊ፣ ልማ ታሪካዊ ሴታቸውን ጠብቀው በሰላም በድምቀትና የዜጎች የእርስ በእርስ መልካም ግንኙነትና መተሳሰብ የሚያጎለበት ሁኔታ እንዲከበር ማድረግ አስፈላጊ በመሆኑ እና የህዝብ በዓላት አከባበርና ስነ ስርዓት ሃይማኖትና ባህላዊ ይዘታቸውን ጠብቀው ከትውልድ ትውልድ ለማሸጋገር ያለው አስተዋጽኦ ከፍተኛ መሆኑና ለሀገር እድገት ወሳኝ ሚና ያላቸው በመሆኑ ከመንግስት የሚጠበቀውን ሰላምና ደህንነት የሚያስጠብቅና በቂ የሚዲያ ሽፋን መስጠት ኃላፊነት ያለበት መሆኑን በማመን ቋሚ ኮሚቴዎቹ ረቂቅ አዋጁን ከነማሻሻያው በሙሉ ድምፅ ተቀብለውታል። ነባሩ የህዝብ በዓላትና የእረፍት ቀን መወሰኛ አዋጅ የበዓላትን ዝርዝር የአከባበር ስርዓትን አለማስቀመጥን ጨምሮ በርካታ ክፍተቶች የነበሩበት መሆኑና በተደጋጋሚ ሲሻሻል መቆየቱ ነባሩን አዋጅ ከማሻሻል ይልቅ ሙሉ በሙሉ በአዲስ አዋጅ መተካት አስፈላጊ እንዳደረገው በአዋጁ ላይ ተብራርቷል። የተለያዩ በዓላት በዘልማድ ሲከበሩ መቆየታቸውን የሚገልጹት የህገ መንግስትና ህገ መንግስት ጉዳዮች መምህርና ተመራማሪ አሮን ደጎል ነባሩን የህዝብ በዓላት ቀናትና የእረፍት ቀናት መወሰኛ አዋጅ ቁጥር 16 ህዝባር 967 በመተካት ከግማሽ ምዕተ ዓመት በኋላ አዲስ አዋጅ መውጣቱ ችግሩን እንደሚቀርፍ ያስገነዝባሉ። በ1967 ዓመተ ምህረት አካባቢ አንድ የወጣ ህግ ነበረ። ለመጨረሻ ጊዜ ለህዝባዊ በዓላት፣ ብሔራዊ በዓላት፣ ሃይማኖታዊ በዓላትን ሪኮግኒሽን የሰጠው አንድ የወጣ አዋጅ ነበረ። በእርግጥ በስጠኛ ሆኜ ሙሉ እንትኑን መጥራት ባልችልም፣ ከዛ በኋላ እንግዲህ ይሄ ነው አይ ዶን ነው አርባ፣ ወር ከሃምሳ አመት አካባቢ በኋላ አዲስ ህግ ይሄ ብሔራዊ በዓላትን በተመለከተ ግማሽ ክፍለ ዘመን ላይ የሚጠጋ ጊዜ የህግ ማዕቀፍ ሳይኖር አሁን ነው አዲስ ህግ የወጣው። እና እስከ ዛሬ ሆነ የከስተመሪ ፕራክቲስ ይከበራል አይከበርም፣ ታስበው ይውላል አይውልም፣ የበዓሉ ሲግኒፊካንስ ምንድን ነው፣ ታሪካዊ ዳራው ምንድን ነው የሚለውን ነገር ነው መስመር ለማስያዝ ወጥነት ነው የኖረው፣ ኮንፊውዥንም ላለመፍጠር ይህ ህግ መውጣቱ በበጎ ጎኑ ነው ማየሆኔ ጥሩ ነው። መልካም ነው። ከዛሬም ድረስ መውጣት ነበረበት። ከዛሬም ድረስ የነበረውን ክፍተት በዚህ መልኩ መሙላት ነበረበት። በአገር አቀፍ ደረጃ ሲከበር የቆየው የግንቦት ሀያ በዓል በአዲሱ አዋጅ ውስጥ አልተካተተም። በዓሉ እስካሁንም ድረስ የአዋጅ ድጋፍ ሳይኖረው ሲከበር መቆየቱን ያወሱት የህገ መንግስትና ህገ መንግስት ጉዳዮች መምህርና ተመራማሪ አሮን ደጎል ይህም ማህበረሰቡ ወጥ ምልከታ እንዳይኖረው ሲያደርግ ቆይቷል ብለዋል። የሩቁን እንኳን ትተን አሁን እንኳን አሁን አሁን ከአስራ አምስት ቀን በፊት የነበረውን ግንቦት ሀያ ይከበራል ላይከበር የሚል ኮንፊውዥን ነበር። ኢቨን በመንግስት መስሪያ ቤቶች ደረጃ ራሱ ኮንፊውዥን ነበር። በጣም በሚገርም ሁኔታ ስራ የለም አለ። ግማሹ ይዘጋል፣ ግማሹ አይዘጋም። ይሄ ምንድን ነው? ወጥ የሆነ የህግ ማዕቀፍ ወጥ የሆነ አቋም በመንግስት ደረጃ ባለመያዝ ነው እና ግንቦት ሀያ ብሔራዊ በዓል ሆኖ ነበር። ኢህአዴግ አዲስ አበባን የተቆጣጠረበት ቀን እንደመሆኑ ማለት ነው። ግን ያ የህግ ማዕቀፍ አልነበረውም። መስከረም ሁለት ልክ ነው። አዋጃዊ ይዘት ነበረው፣ ህጋዊ ይዘት ነበረው። ልክ ደርግ ማለት ነው። ኢህአዴግ እንደመጣ አዋጁን በአዋጅ ነበር መሻር የነበረበት ነገር ግን ዝም ብሎ እሱን በዲስዩዝ በቃ ህጉን ባለመጠቀም እና ቀኑን ለስራ ክፍት በማድረግ እንትን አደረገው እና ግንቦታ ያንጠቀም ግንቦታ ያንስጠቀም አሁን ህግ ነው። አሁን የዛ ውጤት የዛ ኮንሲንስ አሁን ያው ሴፍቲ እያደረግ ነው ነው። ቢያንስ ህግ አሁን መጥቶ መፍትሄ ሰጠ ብዬ አስባል። በግልጽ አሁን ግንቦት ሃያ ብሔራዊ በዓል ሆኖ አልተካተተም አዋጅ ወይ እንግዲህ መካተት ነበረበት አልነበረበትም፣ ሌላ ኢሹ ሆኖ ግን አልተካተተም። እነዚህ አሁን ይሄ አዋጅ ጠበቀበት ጊዜ ጀምረው ከሚቀጥሉ አመት ጀምሮ ግን ቦታ ኖርማል የስራ ቀን ይሆናል ማለት ነው። ህብረተሰቡ ከእንዲህ አይነት ኮንፊዥን ነው አየህ የምታድ ነው። በአዲሱ አዋጅ ላይ ከምክር ቤት አባላት የተለያዩ ጥያቄዎች የተነሱ ሲሆን በተለያዩ ክልሎች የሚከበሩ በዓላት በአዋጁ ለምን አልተካተቱም የሚለው ይገኝበታል። የጤና ማህበራዊ ልማትና ስፖርታዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቅ ሰሙ ማሞ በሰጡት ምላሽ በክልሎች ደረጃ የሚከበሩ በዓላት በራሳቸው በክልሎች መወሰን እንዳለባቸው እና አዋጁ የሚያካትተው በብሔራዊ ደረጃ የሚከበሩትን ብቻ መሆኑን ተናግረዋል። አዲሱ አዋጅ በስሩ የተካተቱት በዓላት የሚከበሩበትን ስነስ ስርዓትና ተያያዥ ጉዳዮችንም አካቶ የያዘ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት አብይ ርዕስ ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። በምስራቅ ጉራጌ ዞንና በማረቆ ወሳኝ በማረቆ ልዩ ወረዳ አዋሳኝ ሰዎች መገደላቸውን ነዋሪዎች ገለጹ። በምስራቅ ጉራጌ ዞንና በማረቆ ልዩ ወረዳ አዋሳኝ አካባቢ ባለፈው ሳምንት ቅዳሜ አራት የማረቆ ብሔረሰብ አባላት በጥይት መገደላቸውን ነዋሪዎች ለአሜሪካ ድምጽ ገልጸዋል። የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ መኬ ማንነታቸው ባልታወቁ አካላት ተፈጸመ ባሉ ጥቃት ስድስት ሰዎች መገደላቸውን ተናግረዋል። ዮናታን ዘብዴዎስ ዘገባለሁ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞንና በማረቆ ልዩ ወረዳ ዋሳኝ ቅዳሜ ሰኔ 1 ቀን 2016 ዓ ም ተፈጸመ በተባለ ጥቃት ሰዎች እንደተገደሉም አቶ በለጠ ሽፈራው የተባሉ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። ሲቪሎቹ የተገደሉት ኢንሴኖ ከተባለ ገበያም ወደ ቤታቸው በመመለስ ላይ እያሉ በተሳፈሩበት ተሽከርካሪ ላይ በተተኮሰባቸው ጥይት ተመተው እንደሆነም አቶ በለጥ አስረድተዋል። ሚሴኖ ከተማ ላይ ቅዳሜ ቅዳሜ ቀን ገበያ ይቆማል። ቅዳሜ ልክ በሁለት ሰዓት ተኩል አካባቢ ነው ገበያ ተገባይተው መኪና ውስጥ ባሉ ሰዎች ላይ ነው አካባቢው ላይ የታጠቀው ኃይል በንጹሃን ዜጎች ላይ በማረቆ ተወላጆች ላይ መኪና ውስጥ ጥይት በመተኮስ የአራት ሰዎች ህይወት አልፏል። ለደህንነታቸው በመስጋታቸው ስማቸው እንዳይጠቀስ ጠየቁን የማረቆ ልዩ ወረዳ ነዋሪም በቅዳሜው ጥቃት ሌሎች ስድስት ሰዎችም ቆስለው በተለያዩ የሕክምና ተቋማት እየታከሙ እንደሚገኙ ገልጿል። ቅዳሜ ለት ኪና ላይ በተኮሱ ጥይት ላይ ልክ የሌለ ሰው ነው ሞተው፣ ወደ ስድስት የሆነ የሚሆን ሰው ቆስሏል። ወራቤ ሆስፒታል ነው የተወሰደው፣ ግማሹ ሞቷል። በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን በተለይም በቀድሞ ቤተ ጉራጌ መስቃን ወረዳ አካባቢ ባለው የዘጠኝ ቀበሌዎች ይገባናልና የማነት ጥያቄዎች ባለፈው ጥቅምት ወር 2016 ዓ ም ቢያንስ የሰባት ሰዎች ህይወት ማለፉና ንብረት መውደሙን እንዲሁም ዜጎች መፈናቀላቸውን ነዋሪዎችንና የአካባቢዎችን ባለሥልጣናት ዋቢ አድርገን መዘገባችን ይታወቃል። አቶ በለጠ የቅዳሜ ዕለቱ ግድያውም ይህም የወሰንና የማንነት ጥያቄ ምላሽ ከአለማግኘቱ ጋር የተያያዘ ሊሆን ይችላል የሚል ጥርጣሬ እንዳላቸውም ጠቁሟል። ችግሩ የተፈጠረው እንግዲህ ከዚህ በፊት ህዝብ ሲጠይቀው የነበረ የጠኝ ቀበሌ የወሰን ጥያቄ አለ። ይሄ ጥያቄ እስካሁን ድረስ ምላሽ አላገኝም። እንግዲህ ለችግሩ ዋናው መንስኤ ሊሆን የሚችለው ይሄ የጠኝ ቀበሌ የወሰኑ ጉዳይ ነው። ይሄ ጥያቄ ለሶስት አስርት አመታት የቆየ እንዲሁም ደግሞ እስካሁን ምላሽ ያላገኘ ነው። እንግዲህ የለውጡ መንግስት እንግዲህ ይመልሰዋል ብለን እየተጠባበቅን ሳለ ታጠቁ አካላቶች አካባቢውን የትርምስና እንዲሁም ደግሞ የፖለቲካዊ እንዲሁም ደግሞ ማህበራዊ መስተጋብሩን ጭምር እያናጋው ይገኛል። ይሄ ጥያቄ ያለመመለሱ የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ መኬም በቅዳሜው ጥቃት እስካሁን የተገደሉ ሰዎች ቁጥር ስድስት መድረሱን ለቪኦኤ ተናግሯል። ና ግ በሚንቀሳቀሱ ሰው ላይ ሶ ነቱ አራት ሰው ሞቷል። ሁለት ሰው ቆስሏል። ማግስቱም ሰኞ ደግሞ ሁለት ወደቤት የሚገቡ ሰዎች ተገድለዋል። ስድስት ሰው ሞቷል። ቅሰ ግድያውን የፈጸሙ ሰዎች ማንነት አለመታወቁን አስተዳዳሪው ጠቅሰው ነገር ግን ክትትል የተደረገ ስለ መሆኑም ይናገራሉም። ሽ በማዝያ ነው ያደርግ ያለ ያው እኛ ጥረት እያደረግን ያለ ነው። መጀመሪያ ታይገድ የፈለጉ ካሮች አሉ። እነሱም ለማዘ እያደረግን እያደረግን ያለ ነው። እንግዲ ያው ከማንነትና ከወስን ማካለል ጋር የተገናኘ ሳይሆን ሕገ ወጦች በጨለማ አካባቢው እንደማተራመስ የፈጸሙት ኢኮይ ድርጊት ነው ሲሉም ኮንነዋል። እሱም መንግስት ይዞታል። መንግስት ህጋዊ በሆነ መልኩ የሚመልስ ነው የሚሆነው በማእከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን እና በማረቆ ልዩ ወረዳ መካከል ያለው የዘጠኝ ቀበሌዎች እየወሰንና የማንነት ጥያቄ አሁንም እልባት ባለማግኘቱ በቀጥታም ሆነ በተዘዋዋሪም ለግጭትና ለሰው ህይወት ማለፍ ምክንያት እንደሆነ ቀጥሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ተከታዩ ርዕሰ ጉዳያችን ወደ ማላዊ ይወስደናል። በማላዊ በጋዜጠኞች ላይ የሚደርሰው ጥቃት እየተባባሰ መሆኑ ተነገረ። ማላዊ ከሶስት ዓመታት የብዙሃን መገናኛ ነፃነትን የሚያፍኑ አንዳንድ ሕጎችን በመሰረዝ መሻሻል ያሳየች ቢሆንም በጋዜጠኞች ላይ የሚደርሰው ዛቻና እስር ተባብሶ መቀጠሉን የሀገሪቱ የመገናኛ ብዙሀንና የሰብአዊ መብት ተሟጋቾች ተናገሩ። ማላዊ እንደ አውሮፓውያን አቆጣጠር በሚቀጥሉ ዓመት ለምታካሄደው ጠቅላላ ምርጫ እየተዘጋጀች ባለችበት በአሁኑ ወቅት በፕሬስ ነጻነት ላይ የሚፈጸም ጥቃት እንደሚያሳስባቸው ብዙ ጋዜጠኞች ይገልጻሉ። የአሜሪካ ድምጹ ጃማል ፕሪንስ ከሊሎንግዌ ያደረሰንን ዘገባ ቆንጅታዬ እንደሚከተሉ አጠናቅሯለች። በማላዊ አሁን ያለው አስተዳደር እንደ አውሮፓውያን አቆጣጠር በ2020 ዓ ም ስልጣኑን ከተረከበ ከጥቂት ወራት በኋላ የሚዲያ ምህዳሩን በማጥበብ አደጋ ይጋርጡ የነበሩ አንዳንድ ህጎችን በመሰረዙ አድናቆት አትርፎ ነበር። ከዚያም በሶስት ዓመታት ቀደም ብሎ ተደንግጎ የነበረውን የመረጃ ተደራሽነት ሕግ ተግባራዊ አድርጓል። ይሁንና ላለፉት ሁለት ዓመታት ያለማቋረጥ ጋዜጠኞች የዛቻና የእስር ኢላማ እየተደረጉ መሆኑን ሲናገሩ ቆይተዋል። የደቡባዊ አፍሪካ የሚዲያ ተቋም ሚሳ በዚህ የአውሮፓውያን 2024 ዓ.ም ብቻ ሶስት ጋዜጠኞች መታሰራቸውን አመልክቷል። ባለፈው ዓመት ደግሞ አስር የሚሆኑ ጋዜጠኞች ታስረዋል አሊያም በስራ ላይ ያሉ ጥቃት ደርሶባቸዋል። ቺሰም ኢንግሉቤ የተቋሙ የማላዊ ቢሮ ምክትል ሊቀመንበር ናቸው። በጋዜጠኞች ላይ በተለይ ምርጫው እየቀረበ ባለበት በዚህ ወቅት የሚፈጸመው ማስፈራራትና ዛቻ ያለበት ደረጃ እያሳሰበን ነው። አቻምና 2022 ሚያዝያ ወር ውስጥ ፕላትፎርም ፎር ኢንቨስቲጌቲቭ ጀርናሊዝም የመርማሪ ጋዜጠኝነት መድረክ የተባለ ተቋም ጋዜጠኛ የሆነው ግሬጎሪ ጎንድዌ አንደኛው ዘገባውን ሲያዘጋጅ ምንጮቹ እነማን እንደነበሩ እንዲናገር በኃይል ለማስገደድ ፖሊሶች አስረውት እንደነበረ የማላዊ የሰብአዊ መብቶች ኮሚሽን ለቪኦኤ ገልጿል። የግሬጎሪ ጎንድዌ ዘገባ የማላዊ መንግስት፣ እንግሊዝ ተቀማጭ ከሆኑ ዙኔት ስታር የተባሉ ነጋዴ ጋር የንግድ ግንኙነት እያደረገ ነው በሚሉ ውንጀላዎች ላይ ያተኮረ ሲሆን ነጋዴው የማላዊ መንግስት ባለስልጣናትን ያሳተፈ የሙስና አድራጎት እየፈጸሙ ነው ተብለው እንግሊዝ ውስጥ ምርመራ የተከፈተባቸው ሰው ናቸው። ውንጀላውን ያስተባብላሉ። የማላዊ የሰብአዊ መብቶች ኮሚሽን እንዳለው መርማሪ ጋዜጠኛው ግሬጎሪ ጎንድዌ ከማላዊ የመከላከያ ኃይሎች ዛቻ ከደረሰበት በኋላ ባለፈው የካቲት አገር ጥሎ ተሰዷል። ቪኦኤ የማላዊ የመከላከያ ኃይሎችን አስተያየት ለማግኘት ቢጠይቅም ፈቃደኛ አልሆኑም። የደቡባዊ አፍሪካ ሀገሮች የሚዲያ ተቋም ምክትል ሊቀመንበሯ ቺሶም ኢንግሉቤ ይናገራሉ። እነሱ የሚያገኛቸው ጥቅሞች በይፋ እንዳይወራ ወይም እንዲደበቅላቸው የሚፈልጉ ሰዎች አሉ። ጋዜጠኞች ደግሞ ዲሞክራሲያችን እንዲጠናከር በማሰብ እንደዚያ ያለውን ነገር ፈልፍለው በማውጣት ይዘግባሉ። በዚህም ምክንያት በመርማሪ ጋዜጠኞች ላይ የሚሰነዘረው ዛቻ እየተባባሰ ሄዷል። የማላዊ የሰብአዊ መብቶች ኮሚሽን በበኩሉ እርግጥ ነው ስልጣን ላይ ያለው መንግስት የጋዜጠኞችን ስራ የሚያሰናክሉትን አንዳንዶቹን ሕጎች ሰርዟል። ቢሆንም ለመጪው ምርጫ ዝግጅት በሚደረግበት በዚህ ወቅት የሚዲያ ነፃነቱ ይዞታ በጣም አሳሳቢ ነው ብሏል። ቴሬሳ ኢንጋናንዳ የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ። በአንድ በኩል ጋዜጠኞች ወይም ዜጎች በነፃነት ሀሳባቸውን መግለጽ እንደሚችሉ የሚያሳዩ ጥሩ ጥሩ ሕጎች አሉ በሌላ በኩል ደግሞ ይህንኑ በህግ የተሰጠንን ነፃነት ለመገደብ በመንግስታዊ ስርዓቱ እና በተቋማቱ እየተጠቀሙ መሆናቸውን እናያለን። ያ ያሳስበናል። በሚቀጥለው ዓመት መስከረም ወር ውስጥ ለሚካሄደው ምርጫ ዝግጅቱ እየተሟሟቀ ባለበት በዚህ ወቅት የሰብአዊ መብትና የሚዲያ ነፃነት ተቋማት ጋዜጠኞችን አብዝቶ በጠላትነት የማየት ድባብ የሰፈነ በመሆኑ ደህንነታቸው ተጠብቆ ለህዝቡ መረጃ ማቅረብ ለመቻላቸው ምንም አይነት ዋስትና የለም ብለዋል። የኮሚሽኑ የፖለቲካና የሲቪል መብቶች ዘርፍ ኃላፊዋ ተሬሳ እንዳንጋዳ ሲናገሩ ምርጫው እየተቃረበ ነው። በማንኛውም ምርጫ እንደሚደረገው ሚዲያ በጣም ተች የሆኑ ዘገባዎችን ያቀርባል። አሁንም ጋዜጠኞች ላይ ዛቻ እየደረሰ መሆኑን ከወዲሁ እያየን ነው። ስራቸውን ሙሉ በሙሉ ደህንነታቸው ተጠብቆ እንደሚሰሩ ምንም አይነት ዋስትና የለም። አያይዘውም አንድ ጋዜጠኛ ለደህንነቱ በመስጋት ሀገር ጥሎ እስከ መሰደድ መድረሱ አሳሳቢ ነው ብለዋል። የሀገሪቱን የጋዜጠኝነት ሙያ የሚቆጣጠረው የማላዊ ሚዲያ ምክር ቤት ማላዊ ሚዲያ ካውንስል ያለው ሁኔታ የሚዲያ አባላት ባለስልጣናት ላይ መርማሪ ዘገባዎችን ለህዝቡ በማድረስ ተጠያቂ እንዲሆኑ የማድረግ ሚናቸውን ሙሉ በሙሉ እንዲወጡ የሚያስችል አለመሆኑን እንዳጤነ ነው ያመለከተው። ዋና ስራ አስኪያጁ ሞሰስ ኮፊ ሲያስረዱ ያለነው የምርጫ ወቅት ላይ ነው። ህዝቡ በትክክል የሚፈልገውን እንዲመርጥ ለማስቻል ብዙ የሚጋለጡ ነገሮች እንደሚኖሩ የታወቀ ነው። ነገር ግን የሚደረገው ነገር ከቀጠለ የራሳቸውን አጀንዳ ለማስተዋወቅ እንዲመቻቸው ሚዲያውን አፈኑት ማለት ነው። ያ ደግሞ የማላዊ አስተዳደር ስርዓት ላይ አደጋ ይጋርጣል። የማላዊ ማስታወቂያና ዲጂታይዜሽን ሚኒስትር ሞሰስ ኩንኩያ በበኩላቸው ለቪኦኤ አስተያየታቸውን ለመስጠት ፈቃደኛ አልሆኑም። ሆኖም በጽሁፍ በሰጡት መልስ በፕሬስ ነጻነት ላይ ጥቃት ይደርሳል የሚለው ስጋት መሰረተቢስ ነው ሲሉ አጣጥለዋል። መንግስት የጋዜጠኞችን ነጻነትና ደህንነት ለማስጠበቅ ቁርጠኛ ነው ካሉ በኋላ የመንግስት ተቋማት ለጋዜጠኞች ያለምንም ማጉላላት መረጃ እንዲሰጡ የሚያዘው ህግ የቁርጠኝነታችን ማሳያ ነው ሲሉ አክለዋል። የደቡባዊ አፍሪካ የሚዲያ ተቋሙ ባለስልጣን ቺሰም ኢንግሉቤ አስተያየት አላቸው። መረጃ የምናገኝበትን መንገድ ሊያቃልልልን ይገባ ነበር፣ ነገር ግን እየሆነ ያለው ያ አይደለም። የመንግስት መስሪያ ቤቶች መረጃ ለመስጠት ዝግጁ መሆን እንዳለባቸው ህጉ ላይ ተቀምጧል፣ ግን ተግባር ላይ አልዋለም። የማላዊ ህገ መንግስት የፕሬስ ነፃነት እንዲከበር ያዛል። የሀገሪቱ የሰብአዊ መብት ኮሚሽን እንዳለው የመንግስት ባለስልጣናት ህጉን ካላከበሩት በስተቀር ምርጫው ከመድረሱ በፊት የሚደርስባቸውን ጥቃት ተቋቁመው ስራቸውን በመስራታቸው የግሬገሪ ጎንዶዌን አይነት እጣ የሚደርሳቸው ጋዜጠኞች ቁጥር መጨመሩ አይቀሬ ነው። በእስራኤልና ሐማስ መካከል በመካሄድ ላይ ያለው ጦርነት በመላው አሜሪካ በጋዜጠኞችና በፖሊሶች መካከል ግጭት እንዲጨምር አድርጓል። ጋዜጠኞችም ሆኑ ፖሊሶች ስራቸውን ለመስራት ተቃውሞ በሚካሄድባቸው ስፍራዎች ይገኛሉ። ጋዜጠኞች እንደሚሉት ግን ፖሊስ ስራቸውን እንዳይሰሩ እንቅፋት እየሆነ ነው። የአሜሪካ ድምጹ ሮቢን ገሴ የላከውን ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል። ሳክራሜንቶ ቢ የተሰኘው ዕለታዊ ጋዜጣ ሪፖርተር የሆነችውንና በቅርቡ በከተማዋ ምክር ቤት የተካሄደውን ተቃውሞ ልትዘግብ የተገኘችውን ሮቢን ኤፕሊ ፖሊስ ይዞ እጇን በካቴና አስሯል። ሮቢን ስለ ሁኔታው ይህን ብላለች። ይህ በተለይ እጅግ አስደንጋጭ ነው። ይህን የሚያደርጉት ሰዎች እኮ የእኛን ደህንነት መጠበቅ የነበረባቸው ሰዎች ናቸው። ፖሊስ ህግን ማክበር አለበት በተግባር እያየነው ነው ያለነው ግን ህጉን ሲጥስ ነው። የሳክራሜንቶ ፖሊስ ሮቢን የከተማው አስተዳደር በቅርቡ የሰጠውን የጋዜጠኞች መታወቂያ አላዘችም ብሏል። ሮቢን እና ሌሎች ደግሞ ፖሊስ በንዳረፋን አቆጣጠር 221 በካሊፎርኒያ የወጣውንና ተቃውሞውን የሚዘግቡ ጋዜጠኞችን የሚከላከለውን ህግ አላከበርም ሲሉ ይከሳሉ። ያንን ህግ እንዲወጣ ያደረጉት የካሊፎርኒያ ግዛት ሸንጎ አባል የሆኑት ማይክ ማጓየር ሲሆኑ ይህንንም ያደረጉት በእንደ አውሮፓውያን አቆጣጠር 2020 አፍሪካ አሜሪካዊ ጆርጅ ፍሎይድ በፖሊስ በአሰቃቂ ሁኔታ መገደሉን ተከትሎ ነው። ማጓየር እንዳሉት በወቅቱ ፖሊሶች ስራቸውን በሚሰሩ ጋዜጠኞች ላይ ጥቃት ሰንዝረዋል፣ እንዲሁም አስረዋል። አብዛኛውን ጊዜ ጋዜጠኞች የራሳቸውን ሕይወት አደጋ ላይ ጥለው እኛ ዜና እንዲደርሰን ያደርጋሉ። ኤስቢ 98 የተሰኘው ሕግ በመላው አሜሪካ የጋዜጠኞች ደህንነት እንዲጠበቅ ያደርጋል። በጆርጅ ፍሎይድ ግድያ ወቅት በፖሊስና በጋዜጠኞች መካከል ግጭት በማየሉ በሚኒሶታ፣ ሎስ አንጀለስ፣ ኒውዮርክና በሌሎችም ግዛቶች ፖሊስ ፖሊሲውን እንዲቀይር አድርገዋል። ዩኤስ ፕሬስ ፍሪደም ትራከር የተሰኘው ተቋም ግን ችግሩ እንደቀጠለ መሆኑን ይገልጻል። ተቋሙ የሰበሰበው መረጃ እንደሚያመለክተው ፖሊስ ካለፈው ጥቅምት ጀምሮ በእስራኤልና በሐማስ መካከል የሚካሄደውን ጦርነት አስመልክቶ የሚደረጉ የተቃውሞ ሰልፎችን ለመዘገብ የተገኙ 36 ጋዜጠኞችን አስሯል። ጆን ፋሪና ስታተስ ኮ የተሰኘ የዜና አውታር ላይ የሚሰራ ጋዜጠኛ ነው። እዚህ አደጋ ላይ የወደቀው ሕገ መንግስታዊ መብታችን የመናገርና የፕሬስ መብቶቻችን ናቸው። ሕግ አስከባሪዎች ስለ እነዚህ መብቶች ግድ የላቸውም። ጆን ፋሪና በኒውዮርክ በነበረ ተቃውሞ ወቅት ፖሊስ አንዲትን ጋዜጠኛ መጥቶ ከጣለ በኋላ በቁጥጥር ስር ሲያውል በምስል ይዞ አስቀርቷል። ጋዜጠኛዋ በኮሎምቢያ ዩኒቨርሲቲ የነበረውን ተቃውሞ በመዘገብ ላይ ነበረች። ፋሪና የኒውዮርክ ፖሊሶች ጋዜጠኞችን ሲያዋክቡ የሚያሳዩ ሌሎችንም ምስሎች ቀርጸዋል። የኒውዮርክ ፖሊስ ከቪኦኤ በስልክና በኢሜይል አስተያየት እንዲሰጥ ለቀረበለት ጥያቄ መልስ አልሰጠም። በጆርጅ ፍሎይድ ግድያ ወቅት በኒውዮርክ ከተካሄደው ተቃውሞ ጋር በተያያዘ ፖሊስ በደል ፈጽሞብናል በሚል ጋዜጠኞችና የተቃውሞ ሰልፈኞች ክስ በማቅረባቸው የኒውዮርክ ፖሊስ አስር ሚሊዮን ዶላር በመክፈል ጉዳዩን ዘግቷል። ማይኪ ኦስተርችር ከብሔራዊ ፕሬስ ፎቶግራፈሮች ማህበር። It was not only a monetary settlement but we saw an equitable relief. በገንዘብ ብቻ አይደለም ጉዳዩን የፈታ ነው። ሌሎችንም ነገሮች ፖሊሲ እንዲያሻሽል እንፈልጋለን። ጋዜጠኞችን በተመለከተ ፖሊሲያቸውን እንዲቀይሩ በፖሊስ ስልጠና ወቅት ጋዜጠኞች እንዴት መያዝ እንዳለባቸው ትምህርት እንዲሰጥ ነው የምንፈልገው። በተቃውሞዎች ወቅት በፖሊስና በጋዜጠኞች መካከል ግጭት መከሰቱ በአሜሪካ ብቻ የሚታይ አይደለም። ዩኔስኮ እንደሚለው ተቃውሞዎችን መዘገብ ለጋዜጠኞች አደገኛ ከሚባሉት ስራዎች አንዱ ሆኗል። ፖሊሶች ደግሞ ሁኔታውን ከሚፈጥሩት ውስጥ ዋነኞቹ ናቸው። ራቢን ገስ ለላከችው ዘገባ እንግዲህ ወሊነኝ፣ ዋሽንግተን ዲሲ ባይደንና ትራምፕ በስደተኞች ጉዳይ እየተወነጃጀሉ ነው። የዩናይትድ ስቴትስ ፕሬዝዳንታዊ እጩ ዶናልድ ትራምፕ የንግድ ሰነዶችን በማጭበርበር ወንጀል በኒውዮርክ ጥፋተኛ ከተባሉ በኋላ ወደ ምርጫ ዘመቻቸው ተመልሰዋል። በምዕራብ ዩናይትድ ስቴትስ በተደረጉ የምርጫ ቀስቀሳዎች ላይ ትራምፕ በኢሚግሬሽን ወይም ስደተኞች ጉዳዮች ላይ ያተኮሩ ሲሆን ቻይናን ጨምሮ ሀገራት ወደ አሜሪካ የሚመጡ ሰዎቻቸውን ካላስቆሙ ማዕቀብ እንደሚጥሉባቸውም ዝተዋል። የአሜሪካ ድምፁ ዘጋቢ ስካት ስተርን ያደረሰንን ዘገባ ደረጀ ደስታ እንደሚከተለው አሰ ዶናልድ ትራምፕ ባለፈው ሳምንት አሪዞና ውስጥ ወደ ፕሬዝደንታዊ የምርጫ ቅስቀሳ ዘመቻቸው ተመልሰዋል። ፕሬዚደንት ጆ ባይደን የዩናይትድ ስቴትስና የሜክሲኮን ድንበር መቆጣጠር ተሰናቸዋል ብለዋል። ሁሉም ዘላቂ አይደለም ግን የባይደን ትልም ግን አጋጣሚ አይደለም፣ ሆን ተብሎ ሉዓላዊነታችንን እና ድንበራችንን ማፍረስ ነው። አንድ የሆነ ሰው እንደምንም ብሎ ይህ እንዲሆን ለምን እንደሚፈልግ ያስረዳናል። ምናልባት ድምፅ መስጠት ሊሆን እንደሚችል እገምታለሁ። በአሜሪካ ምርጫ ዜጋ ያልሆኑ ሰዎች በከፍተኛ ቁጥር ድምፅ እየሰጡ መሆናቸውን የሚያሳይ ምንም ማስረጃ የለም። ትራምፕ ህገወጥ ፍልሰትን እንዴት እንደሚያቆሙ ተጠይቀው ጉዳዩን በሚያባብሱ የውጭ መንግስታት ላይ እርምጃ እንደሚወስዱ ተናግረዋል። ቻይና ወይም ሌላ አንድ ሀገር መጥፎ ነገር እያደረገ ነው። ታሪፍ የሚባል በጣም ከባድ የሆነ ነገር አለን። የባይደን አስተዳደር በዚህ ወር በየቀኑ ከ2500 የሚበልጡ በህገወጥ መንገድ ድንበር እያቋረጡ የሚገቡ ሰዎች በሚታሰሩበት ሜክሲኮ ድንበር የጥገኝነት ጥያቄዎችን ለማገድ ተንቀሳቅሷል። ባይደን አስፈላጊው የኢሚግሬሽን ማሻሻያ ትረምፕ ስደተኞች ላይ ከሚያሰሟቸው መጥፎ አስተያየቶች ጋር መምጣት የለበትም ይላሉ። While we fight for comprehensive immigration reform, he calls immigrants rapists and murderers. ለሁለገብ የኢሚግሬሽን ማሻሻያ ስንታገል እሳቸው መጤዎች ደፋሪዎች እና ነፍሰ ገዳዮች ይሏቸዋል። ሰዎች አይደሉም ይላሉ። ሰዎች አይደሉም መጤዎች የሀገራችንን ደም እየመረዙ ነው ይላሉ። ወዳጆቼ፣ ከኔ በፊት ፕሬዝዳንት የነበሩት ሰው ይህን ሀገር የሚፈልጓት ለአንዳንዶቻችን ብቻ ነው። እኛ ለሁላችንም የምትሆን ሀገር ነው የምንፈልገው። ባይደን የትረምፕ ጸረ ስደተኛ አነጋገር አሜሪካ ከተመሰረተችባቸው መርሆዎች ውጭ ናቸው ይላሉ። እናንተ የምትወክሉት ምን ያህል የስደተኞች ሀገር እንደሆነ ነው፣ የህልም አላሚዎች ሀገር፣ የነጻነት ሀገር። ስለዚህ እኛ የምንጋራት አሜሪካ ያቺ ነች። ትራምፕ እንደ ኤሮፓ አቆጣጠር ከ2016 ምርጫ ቀደም ብሎ ሚስጥር እንዳይወጣ ዝም ለማሰኘት ከፈጸሙት ክፍያ ጋር በተያያዘ የንግድ መዝገባቸውን አጭበርብረዋል በሚል ወንጀል ከተከሰሱ በኋላ ባለፈው ሳምንት ያደረጉት የምርጫ ዘመቻ የመጀመሪያቸው ነው። በኔቫዳ በተካሄደው የምርጫ ዘመቻቸው ላይ በችሎት የገጠማቸው ነገር የድንበር ጉዳዮችን ማስከበር ያልቻሉት ባይደን የዳኝነት ስርዓቱን በመሳሪያነት የመጠቀማቸው ውጤት ነው ብለዋል። <speaking in foreign language> This is the worst border in the history of the world. There's never been. No third world country has a border. ይህ ድንበር በዓለም ታሪክ ውስጥ እጅግ የከፋው ነው። ማንም የሶስተኛ ዓለም ሀገር እንደዚህ አይነት ድንበር የለውም። እንዲሁም እኛ እንደምናደርገው በመሳሪያነት ተጠቅሞ የፖለቲካ እጭዎችን የሚከታተል የሶስተኛ ዓለም ሀገር የለም። በመጋቢት ወር አሶሴትድ ፕሬስ በሰበሰበው የህዝብ አስተያየት መራጮች በስደተኞች ላይ ያላቸው አመለካከት እየተቀየረ መሆኑን አሳይቷል። አሁን ወደ አንድ ሶስተኛ የሚጠጉ አሜሪካውያን ስደተኞች ወንጀሎችን መፈጸማቸው ትልቅ አደጋ ነው ብለዋል። እንደ ኤሮፓ አቆጣጠር በ2017 ተመሳሳይ ስጋት ከነበራቸው በ19 ከመቶ ጨምረዋል። የተከበራችሁ አድማጭ ተመልካቾቻችን ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ለመጀመሪያው ምዕራፍ የያዝናቸው አጠር ያሉ ዘገባዎችና ዓለም አቀፍ ዜናዎች እዚህ ላይ ተጠናቀዋል። ወደ ሁለተኛው ምዕራፍ የምናልፍበት ሰዓት ላይ እንገኛለን። የሁለተኛው ምዕራፍ የቀዳሚው ዘገባችን ትምህርት ላይ ያተኩራል። በአማራ ክልል በግጭት ምክንያት ከ185 ሺህ በላይ ተማሪዎች የስምንተኛ ክፍል ፈተናን አይወስዱም። በአማራ ክልል በቀጠለው የትጥቅ ግጭት ምክንያት ዛሬ ማክሰኞ በተጀመረው የስምንተኛ ክፍል ክልል አቀፍ ፈተና መቀመጥ የነበረባቸው ከ185 ሺህ በላይ ተማሪዎች ፈተናውን አለመውሰዳቸውን የክልሉ ትምህርት ቢሮ አስታውቋል። የትምህርት ቢሮው የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለአሜሪካ ድምጽ እንደገለጹት ግጭቱ ባለባቸው የምዕራብ ምሥራቅና ሰሜን ጎጃም ዞኖች ያሉ ተማሪዎች ዓመቱን በሙሉ ያልተማሩና ጀምረው ያቋርጡ በመሆናቸው ለፈተና እንደማይቀመጡ ተገልጿል። እስከ ቀጣዩ ዓመት መስከረም ወር ድረስም ማካካሻ ተሰጥቷቸው ፈተናውን እንዲወስ ወስዱ ጥረት እየተደረገ መሆኑንም አቶ ጌታቸው አክለው ገልጸዋል። አስቴር ምስጋናው ዝርዝር ዘገባ አላት። በአማራ ክልል በቀጠለው የሰላም መደፍረስ ምክንያት ዛሬ ማክሰኞ ሰኔ አራት ቀን 2016 ዓ ም በክልል አቀፍ ደረጃ የሚሰጠውን የስምንተኛ ክፍል ፈተና መፈተን ከነበረባቸው 369827 ተማሪዎች ውስጥ ግማሽ ያህሉ ፈተናውን እንደማይወስዱ የትምህርት ቢሮ አስታውቋል። በቢሮ የሕዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለአሜሪካ ድምፅ እንደገለጹት በመጪው ሳምንትም በሚቀጥለው ሁለተኛ ዙር የስምንተኛ ክልል አቀፍ ፈተና የሚቀመጡት ተማሪዎች ቁጥር በተመሳሳይ አነስተኛ እንደሆነ ተናግረዋል። ስምንተኛ ክፍል ላይ ከመቶ ሰማኒያ ሺ በላይ ተማሪዎች ፈተናውን መቀመጥ የነበረባቸው የማይቀመጡ አሉ። ስድስተኛ ክፍልም እንዲሁ ከመቶ ዘጠና ሺ በላይ ተማሪዎች መፈተን የነበረባቸው ግን በአሁኑ ችግር የማይፈተነ ሶስት መቶ አምሳ ሺ አካባቢ ተማሪዎች ሊሆን ይችላል። አሁ ባለፉት አስር ወራት በአስቸኳይ ጊዜ ሁኔታ አዋጅ ውስጥ በነበረው በአማራ ክልል ውስጥ በቀጠለው ግጭት በክልሉ ከአስራ አምስት ቢሊዮን ብር በላይ የሚገመት ኪሳራ ማድረሱን መንግሥት ማስታወቁ ይታወሳል። በተመሳሳይ የኢትዮጵያ ሰብዓዊ መብቶች ኮሚሽን ባለፈው ጥቅምት ወር ሁለት ሺ አስራ ስድስት ዓመተ ምህረት ባወጣው ሪፖርት የትጥቅ ግጭቱ በመንግስትና በሲቪል ተቋማት ላይ ጉዳት ማድረሱን ጠቅሶ ነበር። የተለያዩ አምራች አካባቢዎች ምርት ማቋረጣቸውን እንዲሁም በእንቅስቃሴ ገደብ እና በሰዓት ላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ በመቁረጥና ተያያዥ ጉዳዮች ነዋሪዎች ለማህበራዊ እና ኢኮኖሚያዊ ቅብስ መዳረጋቸውን ኮሚሽኑ ገልጿል። የምስራቅ ጎጃም ዞን የመንግስት ኮሚኒኬሽን ጽፈት ቤት በፌስቡክ ገጹ በወጣው መግለጫ በዞኑ ባሉት 996 የአንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ የመማር ማስተማር ስራቸውን እያከናወኑ የሚገኙት 32 ትምህርት ቤቶች ብቻ ናቸው ብሏል። በትምህርት ዘመኑ ከአንደኛ እስከ ሁለተኛ ደረጃ ባሉ ትምህርት ቤቶች ከግማሽ ሚሊዮን በላይ ተማሪዎችን እንደሚመዘገቡ ቢታቀድም ወደ ትምህርት ገበታ ተመልሰው ትምህርታቸውን እየተከታተሉ የሚገኙት ከ130 ያልበለጡ መሆናቸውን ጽህፈት ቤቱ ገልጿል። በበጀት ዓመቱ በ791 ትምህርት ቤቶች ከ41944 በላይ ተማሪዎች የስድስተኛ ክፍል ክልል አቀፍ ፈተናን እንደሚያስፈትኑ ቢጠበቅም 12 ትምህርት ቤቶች በሁለት ዙር 560 ተማሪዎችን ብቻ እንደሚያስ ፈትኑ ጠቁሟል። እንደ ዞኑ ኮሚኒኬሽን ጽሕፈት ቤት መግለጫ በ593 ትምህርት ቤቶች 38203 ተማሪዎች የስምንተኛ ክፍል ፈተናን እንደሚወስዱ ቢታቀድም በ10 ትምህርት ቤቶች 431 ተማሪዎች ብቻ በሁለት ዙር ፈተናውን የሚወስዱ ሆኗል። ይህ ብቻ ሳይሆን የቀጠለው ግጭት ከ407 በላይ ትምህርት ቤቶች እንዲወድሙና የመማር ማስተማር አገልግሎት እንዳይሰጡ አድርጓል። በዚህም ከ290.3 ሚሊዮን በላይ ትምህርት ቤቶች ሀብትና ንብረት ወድሟል። የሰሜን ጎጃም ዞን መራዊ ከተማ ነዋሪ የሆኑ አንድ ወላጅ ልጆቻቸው ዘንድሮ ለፈተና ለመቀመጣቸው እንዳሳዘናቸው ገልጸዋል። እንኳን ተማሪዎች እኛ ራሳችን አባወራዎች በጣም ከባድ ችግር ተፈጥሮበኛል። ምክንያቱም ልጁ አንኛ የትምህርት ገበታ ታፍሮበት ወይም ይህ ስራ ማይባ ወይ ስራ ገበታ የለውም ወይ ትምህርት ገበታ የለውም። በጣም ችግር ተፈጥሮ ያለ በሰሜንና በምዕራብ ጎጃም ዞኖች በዘንድሮ የትምህርት ዘመን ወደ ትምህርት ገበታ የተመለሱ አንድም ተማሪ ባለመኖሩ ትምህርት አለመጀመሩን የገለጹት የክልሉ ትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለተማሪዎቹ የክለሳ እንደተዘጋጀላቸው አመልክተዋል። ፈተናው እነዚህ አካባቢዎች ላይ በምን አግባብ ይሰጣል የሚለው ራሱን በቻለ ፕሮግራም የሚመራ የሚሆነው ዞሮ ዞሮ ነሐሴ መጨረሻዎቹ ወይም በሚቀጥለው ዓመት መጀመሪያዎቹ አካባቢ የይዘት ክለሳ ተደርጎ ትምህርቱን እንዲሸፍኑ ተደርጎ ፈተናው የሚሰጥበት ሞዳሊቲ እንደ ክልሉ ትምህርት ቢሮ እሱንም እያሳንን ያለ ነው። በተባበሩት መንግስታት ድርጅት የሰብአዊ ማስተባበሪያ ጽሕፈት ቤት በምህጻሩ ዩኤንቻ በኢትዮጵያ ባለው ግጭት ድርቅና መሰል ምክንያቶች ከሰባት ሚሊዮን በላይ ህጻናት ከትምህርት ገበታ ውጪ መሆናቸውን ማስታወቁ አይዘነጋም። ከአማራ ክልል ትምህርት ቢሮ የተገኘው መረጃ እንደሚጠቁመው ደግሞ በትምህርት ዘመኑ ከ6.2 ሚሊዮን በላይ ተማሪዎች ይማራሉ ተብሎ ቢጠበቅም ምዝገባ በማካሄድ ወደ ትምህርት ገበታ መምጣት የቻሉት የእቅዱን ግማሽ ያሉ ብቻ እንደሆኑ መግለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው። ሚዛን የወጣት ህግ ባለሙያዎች ማዕከል ከዘጠኝ ዓመታት በፊት ከሌላ ዩኒቨርሲቲ ተመርቀው በወጡ በጎ ፈቃደኛ የህግ ምሩቃን የተመሰረተ ማዕከል ነው። የማዕከሉ የህግ ባለሙያዎች በማዕከላዊ ኢትዮጵያ በሲዳማና ና በደቡብ ኢትዮጵያ ክልሎች የወንጀል ና ፍትሀ ብሔርን ጨምሮ በማናቸውም የህግ ጉዳዮች ላይ በነፃ የማማከርና ና የጥብቅና መቆም አገልግሎት ይሰጣሉ። በዙሪያ የተሰናዳው ዘገባ ተከታዩ ነው። በ2007 ዓ ም በአስር የዲላ ዩኒቨርሲቲ የህግ ምሩቃን የነፃ የህግ አገልግሎት መስጠት የጀመረው ሚዛን ወጣት የህግ ባለሙያዎች ማዕከል በሲዳማ ማዕከላዊ ኢትዮጵያና በደቡብ ኢትዮጵያ ክልሎች የነፃ የህግ ማማከር አገልግሎትና ጥብቅና የመቆም ስራዎችን ይሰራል። የህግ ባለሙያው አቶ አማኑኤል ድባቤ ከቀደሙት መስራቾች መካከል አንዱ ሲሆኑ እንዲሁም በአሁኑ ሰዓት ማህበሩን በጊዜያዊ ዋና ስራ አስፈጻሚነት በማገልገል ላይ ይገኛሉ። እና ማዕከሉ በዋነኛነት በዛ ጊዜ በሚቋቋምበት ጊዜ የነፃ ህግ ድጋፍ አገልግሎትን ለመስጠት በማሰብ የተቋቋመ ነው። አቅም ለሌላቸው ለማህበረሰብ ክፍሎች በየትኛውም የህግ ጉዳይ ያላቸው ተቀበላያቸው ጽፎ ይመጡ ነበር። አቅም እንደሌላቸው ጠበቃ መቅጠር አይችሉም። እንደምታውቂው ያው እኛ ሀገር ፍትህ በጣም ውድ ናት። እውነት ለመናገር ቢኮዝ እኔም ጠበቃ ስለሆኩኝ አውቀዋለሁ ለአንድ ጉዳይ የሚጠየቀው ገንዘብ እጅግ በጣም ብዙ ነው። የህግ ጽሁፍን እንዲሁም ማህበሩ እያደገ ሲመጣ ደግሞ የጥብቅና አገልግሎት በተለይ ጠበቃ የሚያስፈልጋቸው ሰዎች ስለነበሩ በተለይ ሴቶች በሚያደርጉት የሙግት ሂደት ላይ በፍርድ ቤት ላይ ቆሞ እነሱ በኩሎ መከራከር አስፈላጊ በሚሆንባቸው ኬዞች ላይም ጠበቃ በማቆም መስራት የጀመረ ድርጅት ነው። ማዕከሉ ከቀበሌ ጠበቃ የማቆም አቅም እንደሌላቸው አስመስክረው ለሚመጡ ለማናቸውም የህብረተሰብ ክፍሎች የፍትሐ ብሔርና የወንጀል ጉዳዮችን ጨምሮ የማማከር እንዲሁም የጥብቅና አገልግሎት እንደሚሰጥም አቶ አማኑኤል ይናገራሉ። አሁን ላይ እየሰራ ነው ካለው ሁኔታ ላይ በሁለቱም ዘርፎች ማለት ነው። በወንጀል ጉዳዮችም እየሰራን ነው የምንገኘው፣ በፍትሐ ብሔር ጉዳዮችም እያገለገልን ነው የምንገኘው። ሁለቱንም የህግ ዘርፎች ነው የምንነካካው ማለት ነው። በተለይ በወንጀል ጉዳይ ላይ አንድ አቅም የሌለው እስረኛ የዋስትና መብቱ ከማረጋገጥ አንጻር እየሰራ ነው ያለ ነው ስራ አሁን በቅርብ የጀመረው። ኦልሬዲ አንድ አመቱ ሆኖታል። የፈረንሳይ ትራሎ ድርጅት የሚረዳን ነው፣ በኮንሰርት የሆነ የምንሰራው ስራ ነው እና እሱ በጣም ስኬት ነው ብለን ነው የምናስበው። በኢትዮጵያ ደረጃም የመጀመሪያው ነው የሚመስለኝ። እስካሁን በወንጀል ጉዳይ ላይ የነፃ የህግ ድጋፍ አገልግሎት በተለይ በቅድመ ሙግት ሂደት ላይ የነፃ የህግ ድጋፍ አገልግሎት የሰጠ ተቋም እኔ አላቅም። እና ያለኛ በጣም ስኬት ነው። በዋናነትም የቤተሰብና የሴቶች ጉዳዮች እንደሚያጋጥሙ አቶ አማኑኤል ጨምረው ገልጸዋል። የሲዳማ ክልል ነዋሪ የሆኑት የልጆች እናት ወይዘሮ ስምረት አጥላባቸው ስድስት ዓመት በፈጀው የፍቺና የንብረት ክፍፍል ጉዟቸው ማዕከሉ እንዳገዛቸው ይገልጻሉ። ያገኘሁት አገልግሎት ምንድን ነው? በባልና ሚስት ንብረት ክርክር ጉዳይ የነጻ ህግ ድጋፍ አገልግሎት ድጋፍ ሰጪዎች ጠበቃ ነው የቆመልኝ የሰጡኝ አገልግሎት በጣም ቆንጆ ነገር ነው። ምክንያቱም እኔ በዚህ በቤተሰብ ጉዳይ በፍቺ ጉዳይ ከፍቺ በኋላ ባለው ክርክር ጉዳይ ስድስት አመት ነው ከኔ ጋራ የቆዩት በማማከር በማገልገል፣ በመጻፍ፣ በማባዛት እንደገና የተከላካይ ጠበቃ ሆነው በመቆም ለስድስት አመት ያህል አገልግለውኛል። ብዙ እናቶችን ይረዳሉ፣ እናቶችን ያገለግላሉ። ሌሎች ወንዶችንም አይቻለሁኝ እንደዚህ አይነት የተለያዩ ክርክር ያለባቸውን። ሚዛን ወጣት የህግ ባለሙያዎች ማዕከል የተለያዩ የመብቶች ስልጠና መስጠት አንደኛው ምግባሩ ሲሆን፣ አቶ አማኑኤል በተለይም በሐዋሳ ፓርኮች ውስጥ የአሰሪና የሰራተኛ ህግን በተመለከተ ስልጠናዎችን ሰጥተናል ይላሉ። ያ በተለይ የግንዛቤ ማስጨበጫ በሰፊ የሰራ ነው ሐዋሳ ኢንዱስትሪያል ፓርክ ላይ ላሉ ሰራተኞች በተለይ ፓርኩ በተቋቋመባቸው ጊዜያቶች ከፍተኛ የሆነ የመብት ረገጣም ስለሚካሄድ እዛ የሚገቡት አብዛኞቹም ከገጠር አካባቢ የሚመጡ ስለሆነ ስላላቸው መብት አያውቁም። አሰሪውም ቢሆን ይህንን መብት አይነግራቸውም፣ ምን አይነት መብት እንዳላቸው ኢቨን ኮንትራክት ራሱ የማግኘት ውል ራሱ የማግኘት መብት እንዳላቸው ራሱ አያውቁም። ስለዚህ ይህንን ጉዳይ በተለይ ከኬር ኢትዮጵያ አለ ኤንጂኦ ነው፣ አዋሳ ላይ የሚሰራ ከነሱ ጋር በመሆን ወደ ሶስት መቶ ለሚጠጉ ሴቶች ምን አይነት መብት እንዳላቸው፣ ስራ ላይ ያላቸውን መብቶች ስልጠና ሰጥተናል። በተከታታይ አንዳንድ መድረኮች ላይም ተጋብዘን እስቲ በዚህ ጉዳይ ላይ ስልጠና ስጡ ተብለን እየሄድን የግንዛቤ ማስጨበጫ ህጉ ምን ይላል ወደሆነ ተግባር ውስጥ ከመግባታቸው በፊት ምን አይነት ነገር ማወቅ አለባቸው የሚሉትን ነገሮች እንሰጣለን። ያው ይሄንን ነው በዋነኛነት ግንዛቤ ማስጨበጫ የምንለው። ከዚህ በተጨማሪም ለህዝብ ጥቅም የሚደረጉ ሙግቶች ላይ ከቅርብ ጊዜ ወዲህ ማህበረሰቡን ወክለው መሟገት መጀመራቸውንም አስታውቀዋል። ግን ይሄ ስትራቴጂክ ሊቲጌሽን የሚባለው ወይም በእኛ ገር ለህዝብ ጥቅም ተብሎ የሚደረጉ ሙግቶች አሉ እና ያ ደግሞ ምናልባት ያ ጉዳይ አብዛኛው ማህበረሰብ እየጎዳው ሊሆን ይችላል እና እየጎዳው በሚሆንበት ጊዜ ላይ አንድ ሰው ይመለከተኛል ያለ ሰው ያንን ይዞ ፍርድ ቤት መቅረብ የሚችልባቸው እድል የሚሰጡ ህጎች አሉ። ለምሳሌ አሁን ሐዋሳ ላይ አንድ ያስወሰነው ውሳኔ አለ ከዲፌንድ ኤንቫይሮንመንት ወይም ቁምላ አካባቢ ከሚባል ድርጅት ጋር በመሆን የአካባቢ ብክለት ላይ ማለት ነው። ቆሻሻ መጣያ አለ። እዛ ቆሻሻ መጣያ ላይ በጣም ብዙ ሺህ ህዝብ ይኖራል። ስለዚህ በዛ ቆሻሻ ምክንያት እጅግ በጣም ብዙ የጤና እክሎች እየደረሱ ነው የሚገኙት። ስለዚህ የእነዚህን ህዝብ ጥቅም ለማስጠበቅ ብለን ፍርድ ቤት ሄደን ክስ ከፍተን ያስወሰናቸው ውሳኔዎች አሉ ከአካባቢ ሙግት ጋር በተገናኘ ማለት ነው። ያም እንደውም በኢትዮጵያ ደረጃ የመጀመሪያው ነው የሚመስለኝ ከኢንቫይሮንመንታል ጉዳዮች ጋር በተገናኘ ስለዚህ እንደዚህ አይነት ችግሮች አሉ። ብዙ ጊዜ አሁን ሐዋሳ ላይ ለምሳሌ ሁለት ኬዞችን አስወስነናል። የሚዛን ወጣት የህግ ባለሙያዎች ማዕከል ጊዜያዊ ዋና ስራ አስፈጻሚ አቶ አማኑኤል ድባቤ ማህበሩ የበጎ ፈቃደኛ የህግ ባለሙያዎች ፍላጎቱ ከፍተኛ መሆኑን በመግለጽ በህግ ሙያ የተመረቁ ወጣቶች በበጎ ፈቃደኝነት አባል ሆነው እንዲያገለግሉም ጥሪ አድርገዋል። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ። ተከታዩ ዘገባችን ንግድና ምጣኔ ሀብት ነው። ፊንጫ ስኳር ፋብሪካ በጸጥታ ችግር ከ ከአራት ቢሊየን ብር በላይ ጉዳት ደርሶብኛል ሲል ተናግሯል። ፀሐይ ዳምጠው ዝርዝር ዘገባ አላት። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ፍንጫ ወረዳ ውስጥ የሚገኘው የፍንጫዋ ስኳር ፋብሪካ ላለፉት ሶስት አመታት በአካባቢው ከቀጠለው የጸጥታ ችግር ጋር በተያያዘ በተለያዩ ጊዜያት ጥቃት ስደርስበት እንደቆየ የፋብሪካው ዋና ስራ አስኪያጅ አቶ መንግስቱ ኃይለ ማርያም ለአሜሪካ ድምጽ ተናግረዋል። ከፍተኛ የሆነ ጸጥታ ችግር ደርሶበታል። ክቡር የሰው ህይወትም አልፎበታል፣ ንብረትም ወድሞበታል። ብዙ የአገዳ ማሳዎቻችን እንክብካቤ በማጣት ከመቶች ይሆኗል እንግዲህ የጸጥታ ችግሩ ያደረሰው ጉዳት በጣም ዘርፍ ብዙ ነው። ብዙ ችግሮችን አደረሰውብን ሄደው እንደውም በግምት ወደ ብር ለውጠን በምንሰራበት ጊዜ ወደ አራት ቢሊዮን ብር እና ከዛ በላይ ጉዳት አድርሰውበት ነው ለፋብሪካ ላይ ፋብሪካው ደግሞ መቀጠል ስላለበት መቆምም ስላለበት፣ ብዙ ህዝብ ደግሞ ፋብሪካው ላይ ዲፔንደንት ሆኖ ስላለ ለመንግስትም ኳር በማምረት አስፈላጊ ስለሆነ በችግርም ቢሆን እነዚህ ሶስቱን አመታት አስራ ሶስትንም አስራ አራትንም አስራ አምስትንም በችግር ውስጥ ነበር ስለነበረው አስራ ስድስት ደግሞ እንደውም ከእነዚህ ሶስቱ አመታት በተለየ ሁኔታ አንጻራዊ ሰላም ስለነበረ ወደ ስራ ገብቶ እየሰራ ነበር። ፍንጫ ስኳር ፋብሪካ በተለይ ፋብሪካው ለወራት ከስራ ውጭ ሆኖ እንዲቆይ ስላስገደደው ጥቃት አቶ መንግስቱ ሲያስረዱ፣ ግንቦት አስራ ሁለት ሁለት ሺ አስራ አምስት ላይ አጠቃላይ ፋብሪካው በጸረ በታጠቁ ሀይሎች ቁጥጥር ስር ውሎ ነበር። ከዛ ቀን ጀምሮ እስከ ሂዶ ከም ጥገና እስከሚገባበት ጊዜ ድረስ ኦልሞስት ፋብሪካው ቆሞ ነበር። ኦልሞስት ሰራተኛውም አልተረጋጋም። ቶታሊ፣ ብዙ ንብረት ነው የወደመው በቀን ወደ አስራ ሰባት ማሸሪ ናቸው የተቃጠሉት እና ብዙ ጉዳት ደርሶበት ከዛ ጉዳት ለማገገም እና የደረሰ ጉዳቶችንም ለማጣራት ሰራተኛም ከስራ ተለይቶ ነበር። እኛም የተለያዩ ኮሚቴዎችን አቀናይተን አዋቅረን የደረሰ ጉዳቶችን አጣርተን ለሚመለከታቸው አካላትም ለማቅረብ እየሰራን ነበር እና በዛ መካከል ከግንቦት አስራ ሁለት ሁለት ሺ አስራ አምስት ጀምሮ ኦልሞስት ስራ ቁሞ ነበር ፋብሪካው ማለት ነው። ታህሳስ መጨረሻ ላይ ነው ፋብሪካውን ማሰንሳት ይቻል ነው ማለት ከጨረስን በኋላ አሁን ፋብሪካው ወደ ምርት ስራው መመ መመለሱን ዋና ስራ አስኪያጁ ቢገልጹም በቀን ሲያመርት ከነበረው በግማሽ መቀነሱን አመልክተዋል። ስኳር በኩንታን ነው የምናመርተው በቀን ምንድነው፣ የተለያዩ መስታዊ ቴክኒካል ችግሮችም ስላሉ ፕላስ ደግሞ የአገዳ አቅርቦቱም እያደገና እንክብካቤ ዋናው እና ትልቁ ግባት ለስኳር ፋብሪካው አገዳው ስለሆነ በዚህ ከዛ ችግር ጋር ተያይዞ አስፈላጊ እንክብካቤ እየተደረገ ነጣ አልነበረም። አስራ ሶስት ላይም ስትመለከች በአራት ላይም አስራ አምስት ላይም በዛ የተነሳ የአገዳ አቅርቦቱ ዝቅተኛ ስለሆነ በቀን የምናመርተው ስኳርም በዛ ልክ ዝቅተኛ ነው የሚሆነው ወደ ኖርማል ኦፕሬሽን በምንገባበት ጊዜ ግን አሁን እስከ አስር ሺህ እና ከዛ በላይ ኩንታል ነጭ ስኳር በቀን እናመጣለን። ባለፉት አመታት ነው ግን አሁን ግን ባለው ሁኔታ አምስት ሺም አራት ሺም ሶስት ሺም ኩንታል ነው በቀን የምናመርተውና ይሄ ደግሞ የሆነበት ጸጥታውም እንዳለ ሆኖ ደግሞ ፋብሪካው ላይ መስታዊ ቴክኒካል ችግሮች አሉ እርሻ ላይ መስታዊ ችግሮች አሉ በእነዚህ ምን ከተዳምሮ የፋብሪካው የቀን የምርት አቅም ተዳክሟል ቀንሶ ይገኛል ማለት ነው ለተከታታይ ሶስት ዓመታት በጸጥታ ችግር ተጽዕኖ እና ስጋት ውስጥ የቆየው የፍንጫዋ ስኳር ፋብሪካ ሰራተኞችና የአካባቢው ነዋሪዎች አሁን አንጻራዊ ሰላም መኖሩንና መረጋጋት እንደሚታይ ይናገራሉ። ስሙን በምስጢር እንድንይዝ የጠየቀን የፋብሪካው ሰራተኛ ይህንኑን ያስረዳል። ፋብሪካው በ2015 ዓ.ም ግንቦት ወር ውስጥ ጥቃት ከደረሰበት በኋላ ለአምስትና ስድስት ወራት ቆይቶ ወደ ስራ ገብተዋል። ጉዳቱ ከባድ ስለነበር የጥገና ስራዎቹ ሲሰሩ ከርመዋል። የሰራተኛ ደሞዝም ለሁለት ወራት ከታጎለ በኋላ ነው የተከፈለው። በዘንድሮ ዓመት እስካሁን ሰላም ስለሆነ በማምረት ላይ እንገኛለን። ፋብሪካው የሀገራት ስለሆነ ማንኛውም አካል ቢሆን ኢላማ ባያደርገው እላለሁ። ፋብሪካው ከአስር ሺህ በላይ ሰራተኞች እንዳሉት እኚሁ አስተያየት ሰጪ ገልጸው ለሰራተኞቹም ትኩረት መስጠት እንደሚገባ አክለው ጠይቀዋል። የአካባቢው ነዋሪ መሆናቸውን ጠቅሰው ስማቸውን በይፋ እንዳንገልጽና ድምጻቸውንም እንዳንጠቀም የጠየቁን ሌላው አስተያየት ሰጪ አሁን በፋብሪካው ዙሪያ በርካታ ቁጥር ያላቸው የመንግስት የጸጥታ ኃይሎች ሰፍረው ይገኛሉ፣ አንጻራዊ ሰላምም አለ ብለዋል። የፋብሪካው ዋና ስራ አስኪያጅ እንደገለጹት ፋብሪካው በአመት 270 ሺህ ቶን ስኳር የማምረት አቅም ቢኖረውም በተደጋጋሚ ጥቃቶች በደረሰበት ጉዳት ሳቢያ በአሁኑ ወቅት እያመረተ ያለው ከዚው መጠን ከግማሽ በታች ነው። በተለይ ግንቦት 12 ቀን 2015 ዓ.ም በፋብሪካው ላይ በተፈጸመው ጥቃት 15 የሚደርሱ ሰዎች መገደላቸውን ያስታወሱት ዋና ስራ አስካጁ ሸንኮራ አገዳና ትራክተሮች መቃጠላቸውን፣ ዋና ዋና ማሽኖችም ከአገልግሎት ውጭ መሆናቸውንና የኦሮሞ ነጻነት ሰራዊት ኃይሎችም ፋብሪካውን ሙሉ በሙሉ ተቆጣጥረውት እንደነበር ገልጸዋል። በፋብሪካው ላይ በደረሰው ጥቃት የኦሮሞ ነጻነት ሰራዊት ተጠያቂ መሆኑ ቢነገርም ከታጣቂው ቡድን በኩል ኩል መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቀጣዮቹ ሁለት ዓመታት የፍንጫ ስኳር ፋብሪካ ወደ ቀድሞ የማምረት አቅም ለመመለስ እየተሰራ እንደሆነ የጠቆሙት ዋና ስራ አስካጁ አቶ መንግስቱ ኃይለ ማርያም ተገቢው ጥበቃ ሊደረግለት ይገባል ሲሉ መልእክት አስተላልፈዋል። ፋብሪካው ህዝቡን ነው የሚያገለግለው። ከመንግስትን በላይ ተጠቃሚው ማህበረሰቡ፣ ህዝቡ ነው። ስለዚህ ይሄ ሰራተኛ ይሄ ማህበረሰብ ህዝቡ ደግሞ ፋብሪካውን እንደራሱ ራሱ አይቶ ፋብሪካውን መጠበቅ መንከባከብ ማዝለቅ መቻል አለበት ለምን መንግስታት እንዲቀያየሩ ይሄ ፋብሪካ የሚቀጥል ፋብሪካ ነው እንዲሁም የሌሎችም ታጥቆ በሌላ ቦታ ያሉ አካላትም እነሱም ነገ እግዚአብሔር ብሎ ወደ ስልጣን ይመጡ ከሆነ የሚጠቀሙት ይሄኑ ሀብት ነው ይሄን ሁሉ አውድሞ ሌላ መግዛት አይችሉም ባ በአንዴ ስለዚህ ከሁሉ በላይ ተጠቃሚ ሀገር ነው ከሁሉ በላይ ተጠቃሚ ሰራተኛ ነው ህዝብ ነው ማህበረሰብ ፋብሪካውን ግን አትንኮኝ ብሎ ህዝቡ ዘብ መቆም አለበት። ሰራተኛው ዘብ መቆም አለበት። ከሀያ ዓመታት በላይ ማገልገሉ የሚነገርለት ነባሩ የፍንጫ ስኳር ፋብሪካ አስር ሺህ ቋሚና የኮንትራት ጊዜ ሰራተኞች ያሉት ሲሆን ከሀገሪቱ ጠቅላላ የስኳር ፍጆታ ሰላሳ ሶስት ከመቶ እንደሚሸፍን ከአስተዳደሩ ያገኘ ነው መረጃ ያመለክታል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። የደንገረመው መሰናደውን በመምራት ጽዮን ግርማ፣ በዋና አዘጋጅነት ብርሃን ኃይሉ፣ ከስቱዲዮ ስርጭቱን በማቀናበር አብረናችሁ ነበርን። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ